የዩናይትድ ስቴትስ የጉዞ እገዳ ህግ ኬንያ ውስጥ ውዥንብር ፈጥሯል። ምንም እንኳ አንድ የፌዴራሉ ፍርድ ቤት ዳኛ እገዳው ላይ ማዕቀብ ቢጥሉም ወደ አሜሪካ ሊጓዙ የተዘጋጁ ሶማሊያና የሱዳን ስደተኞች ግን ወደ ካኩማና ዳዳብ መጠለያ ጣቢያዎች እንዲመለሱ ተደርገዋል። ሌሎች ወደ ዩናይትድ ስቴትስ ለመምጣት በዝግጅት ላይ ያሉ ስደተኞችም በነገሩ እየተጨነቁ ናቸው። ይሁንና ተስፋ ባለመቁረጥ እገዳው ይነሳል በሚል እምነት ላይ መሆናቸው ታውቋል። ዘጋቢያችን ጅል ክሬግ ከካኮማ የዘገበችውን ዝርዝር አዲስ አበባ ያቀርበዋል። የፕሬዚደንት ዶናልድ ትራምፕ የጉዞ እገዳ የወደፊት የጥገኝነት ማረፊያቸው ዩናይትድ ስቴትስ ከሆነ ካኮማና ዳዳብ በሚገኙ መጠለያ ጣቢያዎች ውስጥ ባሉ ስደተኞች ላይ አያሌ ጭንቀትና ውዥንብር መፍጠሩ እየተሰማ ነው የፕሬዝዳንቱ መከራከሪያ ነጥብ ይህ ጊዜያዊ እገዳ አገሪቱን ከሽብርተኞች ለመጠበቅ ፍቱን መፍትሔ ነው የሚል ሲሆን የስደተኞች ድርጅቶች በበኩላቸው ስደተኞቹ ላይ ጥብቅ ቁጥጥርና ክትትል እየተደረገ እንደሆነ ያስረዳሉ። ከሱዳኗ ኑባ የመጣው የ48 ዓመቱ ማይክል አቡ ካሲን ኩኩ ባለፈው ሰኞ ጥር 22 ቀን ለዩናይትድ ስቴትስ ጉዞው ወደ ናይሮቢው የኢሚግሬሽን ቢሮ ለመቅረብ ቀጠሮ ነበረው። ከዚያ ባለቤቱ ወደምትገኝበት ዲሞን አያዋ ነበር የሚበራው ምን ያደርጋል እገዳው ከጉዞው አሰናክሎታል በጣም አዝኛለሁ በብርቱ ነው የጎዳኝ እንደሚሄድ ሲነገረኝ ደስ ብሎ የነበር እንደማልሄድ ስሰማ ግን ለማመን እጅግ ከባድ ነው የሆነብኝ እንደገና ወደ ናይሮቢ ለሚደረገው የአውሮፕላን በረራ የፊታችን አርብ ሳምንት ዓለም አቀፉ የፍልሰተኞች ድርጅት አይኦኤም መቅረብ እንዳለበት የሚገልጽ የስልክ ጥሪ ደርሰዋል። ለኩኩ አሁን ይሳካልኛል የሚል ተስፋ ነበረው። ሌላው ሱዳናዊ ፍልሰተኛ የ24 ዓመቱ አብዱል አዚዝ ያሲር ያህያ ነው። እርሱም ልክ እንደ ኩኩ ባለፈው ጥር 22 ነበር ለጉዞ ማጣሪያው ወደ ናይሮቢ ኢሚግሬሽን ቢሮ መሄድ የነበረበት። የጉዞ ዝግጅቱን ሲያበቃ ወደ ዩናይትድ ስቴትስ ቱሳን አሪዞና ለመብረር አልሆነለትም። አገሬ ጦርነት ውስጥ ስለሆነች ወደ አሜሪካ መሄድ ፈልጋለሁ። እዚህ ምንም ተስፋ የሌለው ሕይወት ነው እየገፋን ያለነው። ወደ አሜሪካ ከሄድኩ ግን ትምህርት የመማር ዕድል ሊኖረኝ ይችላል። አህመድ ኦማር ቢሂ የሶማሊያውን የእርስ በርስ ጦርነት ሸሽቶ እንደ አውሮፓ አቆጣጠር ከ1992 ዓ ም ጀምሮ ስደተኞች መጠለያ ጣቢያ ውስጥ ነው ኑሮው። በ2013 ዓ ም እንደ አውሮፓ አቆጣጠር ወደ ካኮማ ካምፕ ከመዛወሩ በፊት ዳዳብ መጠለያ ጣቢያ ውስጥ ነው የቆየው። ከመጋቢት ወር በፊት ወደ ዩናይትድ ስቴትስ እንደሚጓዝ የተነገረው ቢሆንም ዛሬ ግን ተስፋ ባለመቁረጥ እዚያው መጠለያ ጣቢያ ውስጥ ይገኛል። ሚስተር ትራምፕ ሐሳባቸውን ይቀይራሉ፣ ፍትሕ አግኝተንም ከዚህ አስከፊ ሕይወት እንላቀቃለን የሚል ነው ተስፋዬ። ሶማሊያዊቷ ስደተኛ ቃሊ አቡ በካር መሐመድ ልክ ያለፈው ሳምንት ረቡዕ ነበረ ወደ ዩናይትድ ስቴትስ ሴንት ሉዊስ ሚዙሪ መጓዝ የነበረባት። እርሷም እንደ ሌሎቹ እነበረችበት በኬንያው ዳዳ በመጠለያ ጣቢያ እንድትቆይ ተደርጋለች። ሰዎች ግን እንዲህ አይነቱን ጭቆና ለምን እንደሚፈጽሙብን ሊገባኝ አልቻለም። ኢቮን ዲጄ በኬንያ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ናቸው። ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ሁኔታ እየተከታተልን ነው። በየጊዜው የሚቀያየር እንጂ ምንም የተረጋጋው ሁኔታ የለም። ኬንያ ያለው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የተረዳው ነገር ቢኖር ሕጋዊ ጉዳዮች አንድ የመፍትሄ ካገኙ ስደተኛ ሰፋሪዎችን ወደ ዩናይትድ ስቴትስ መላክ እንደምንችል ነው። ዓለም አቀፉ የስደተኞች ድርጅት አይኦኤም ያቀረበው ጥያቄ ግን እስካሁን መልስ አላገኘም። አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ እንዳስታወቀው ከሆነ ወደ ዩናይትድ ስቴትስ የሚደረገውን ጉዞ ጨምሮ ናይሮቢ ውስጥ የሚካሄደው ስደተኞችን የማስፈር ሂደት እንደቀጠለ ነው። ብዙሐኑ ሙስሊሞች የሆኑባቸው የሰባት አገሮች ህዝቦች ወደ ዩናይትድ ስቴትስ እንዳይገቡ ለዘጠና ቀናት የተጣለው እገዳ ሶማሊያንና ሱዳንን እንደሚያጠቃልል ይታወቃል ላልተወሰነ ጊዜ ከታገደችው ከሶሪያ በቀር። ማንኛውም ስደተኛ ግን ወደ ዩናይትድ ስቴትስ ለመግባት 120 ቀናት መጠበቅ ይኖርበታል። እነዚህ ኬንያ የሚገኙ ስደተኞች ግን የጉዞአቸው ህጋዊነት በተቻለ ፍጥነት ተጠናቆ ዩናይትድ ስቴትስ የሚሰፍሩበትን ቀን በናፍቆት እየተጠባበቁ ናቸው።